የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ፣ በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ አርብ ጥቅምት 7 2012 ዓ.ም ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል መክፈል የሚገባቸውን ግብር እና ቀረጥ ላለመክፈል በተለያዩ ህገወጥ እንቅስቃሴዎች ውስጥ ተሳትፏል የተባሉ ድርጅቶች ይፋ ተደረጉ። በስሙ ቢኤምኢቲ የሚባል ፌኤልሲ ኬብል የሚያምር ወደ አንድ ነጥብ አምስት ቢሊየን ገንዘብ አካባቢ ከሰር ያለው ብሎ እነኝህን ደረሰኞች በማቅረብ ለኦዲተሮቻችን አቅርቦ ማረጋገጫ እንዲያገኝ አድርጎ ግብር የማይከፍልበት ሁኔታ ብቻ ሳይሆን ሌሎች የከፈሉትንም ተመላሽ የሚጠይቅበት ሁኔታ ነበር። የገቢዎች ሚኒስትር አደነች አበቤ ናቸው። ዝርዝር ጉዳዩ ቆየት ብሎ ይሰማል። በርካታ ህጻናትን በአካልና በመንፈስ እንዲጎለብቱ ለማገዝ በመንቀሳቀስ ላይ ስላለው የዋሽንግተን ዲሲው የኢትዮጵያ ህጻናት እግር ኳስ መርሃ ግብርም ዘገባ አለን። ቀማችን በላይ ልጆች ይመጣሉ እና ያለን ሊሚት አለን። አሁን በዘንድሮ ሀምሳ ልጆች ነው የምንቀበለው ብለን ሀምሳ ላይ ገድበነዋል። እና ግፊት አለ ከተለያየ ቦታ ውስጥ። የኢትዮጵያ ልጆች የእግር ኳስ መርሃ ግብር መስራች ከሆኑት መካከል አንዱን ሲሳይ አበራና የሰማ ነው አብሮን ያመሻል። የሙዚቃ አፍታም ይኖረናል። አብረናችሁ የምናመሸው እኔ ሀብታሙ ስዩም ነኝ። እኔ ደግሞ ኤደን ገርመው። ቅድሚያ አጫጭር ዜናዎች እናሰማችኋለን። አብራችሁን ስለምታመሹ ከሁሉም አስቀድመን እናመሰግናለን። ከዜናዎቹ ጋር ወደ እናንተ መጥተናል። ዓለም አቀፉ የፍልሰተኞች ድርጅት አይኦኤም በታሪኩ የመጀመሪያ በሆነ በልዩ በረራ በተመዘገበው ዓለም አቀፍ ጉዞ አንድ መቶ ሀምሳ አራት የሶማሌ ስደተኞችን ጀርመን ውስጥ ለማስፈር ዛሬ አሳፍሮ ከኢትዮጵያ መነሳቱን ድርጅቱ አስታወቀ። ከአይኦኤም ዌብሳይት የተገኘው ይህ መረጃ እንደሚጠቁመው የስደተኞቹ በድጅጋ በዶሎ አዶን የስደተኞች መጠለያዎች ውስጥ የነበሩ ሲሆን ዘጠና አንድ ሴቶች፣ ስልሳ ሶስት ወንዶች ና አርባ ሰባት ልጆች ናቸው። ድርጅቱ ካለፈው መጋቢት ወር አንስቶ የሶማሌ ስደተኞችን ጀርመን ውስጥ ለማሳፈር በጀመረው መርሃ ግብር አምስት መቶ ሰዎችን ማጓጓዙን አስታውቋል። የሰፈራው ፕሮግራም እየተሰራ ያለው በኢትዮጵያ መንግስት የስደተኞችና ከስደት ተመላሾች ጉዳዮች አስተዳደር፣ በመንግስታቱ ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽን እና በጀርመን መንግስት የቅርብ ትብብር መሆኑም አይኦኤም አክሎ አስታውቋል። የዩናይትድ ስቴትስ የተወካዮች ምክር ቤት ዴሞክራት ዴሞክራቲክ እንደራሴዎች ፕሬዚዳንት ዶናልድ ትራምፕን ከስልጣን ማስነሳት የሚችል ጥፋት ተሰርቶ እንደሆነ እየመረመሩ ባሉበት ጊዜ የአሜሪካ የጦር ከሶሪያ ለቆ እንዲወጣ ፕሬዚዳንቱ በመወሰናቸው ከራሳቸው ከሪፐብሊካን ፖለቲከኞችም ጭምር ወቀሳ እየደረሰባቸው ነው። ፕሬዚዳንቱ ግን ትላንትና በትላንትናው እለት ዳላስ፣ ቴክሳስ ላይ የምረጡ ቅስቀሳቸውን ሲያካሂዱ ቀድሞም ቢሆን ወደዚያ የገባ ነው። ለአንድ ወር ብቻ ቢሆንም ለአስር ዓመታት ያክል ቆይተናል። መውጣት ካለብን ጊዜ እንዲያውም በእጅጉ ዘግይተናል ሲሉ ውሳኔያቸውን ተከላክለዋል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በቅሊንጦ ማረሚያ ቤት ቃጠሎ ጥፋተኛ በተባሉ አራት ተከሳሾች ላይ ሊያሰማ የነበረውን የቅጣት ውሳኔ ለሌላ ጊዜ አስተላለፈ። ጋዜጠኞችም ሆነ ሌሎች ታዳሚዎች ወደ ችሎቱ እንዳይገቡ ተከልክለዋል። አድማጮች፣ ለሰዓቱ ያዝንላችሁ ዜናዎች እነዚህ ነበሩ። የእነዚህን ዜናዎች ሙሉ ዝርዝር ከምሽቱ ሶስት ሰዓት ዜናችን ላይ ይዘነዋል። እንድታዳምጡት እንጋብዛችኋለን። Campino VOA. ኤደን ገረመውን ለዜናው እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ከአሜሪካ ድምፅ ራዲዮ ይቀጥላል። ወደ ቀዳሚው ዘገባ እንሻግራለን። የገቢዎች ሚኒስቴር ታክስ የሚሰውሩ ህገወጥ ደረሰኞችን የሚያትሙ መቶ ስልሳ ስድስት ድርጅቶችን ይፋ አድርገዋል። የገቢዎች ሚኒስትር የገቢዎች ሚኒስትር ወይዘሮ አዳነች አበቤ ታክስ የሚሰውሩ ህገወጥ ደረሰኞችን የሚጠቀሙና የሚያትሙ መቶ ስልሳ ስድስት ድርጅቶች መለየታቸውን ዛሬ በሰጡት መግለጫ ላይ ይፋ አድርገዋል። ጸሐይ ዳምጠው ተጨማሪ አላት። ድርጅቶቹ ክትትል ሲደረግባቸው የቆዩ ታክስን ለመሰወርና ህገወጥ ተመላሽ ለመጠየቅ ህገወጥ ደረሰኞችን የምጠቀሙ ሀሰተኛ ማንነት ያላቸው መሆናቸውን የገቢዎች ሚኒስቴር አስታውቋል። በነፍስ ወከፍ ከ ሃምሳ አንድ ሚሊዮን ብር በላይ ግብይት የነበራቸው ነገር ግን ባዶ ክሳራና ተመላሽ ከሚጠይቁ ድርጅቶች መካከል አስራ ስድስት ድርጅቶች በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሆነ የገቢዎች ሚኒስቴር ሚኒስትሯ ወይዘሮ አዳነች አቤቤ ገልጿል። አንድ ምሳሌ ብቻ ማንሳት ይቻላል። እዚህ ላይ በስሙ ቢኤምኢቲ የሚባል ፒኤልሲ ኬብል የሚያምር ወደ አንድ ነጥብ አምስት ቢሊየን ገንዘብ አካባቢ ከስር ያለው ብሎ እነኚህን ደረሰኞች በማቅረብ ለኦዲተሮቻችን አቅርቦ ማረጋገጫ እንዲያገኝ አድርጎ ግብር የማይከፍልበት ሁኔታ ብቻ ሳይሆን ሌሎች የከፈሉትንም ተመላሽ የሚጠይቅበት ሁኔታ ነበር። በሌላ በኩል ደግሞ የመረጃ ሰራተኞቻችን ባደረጉት ክትትልና ባገኙት ጥቆማ መረጃ መሰረት እነኚህ ደረሰኞች የቀረቡት ከእነኚህ ሀሰተኛ ድርጅቶች መሆኑን ስለደረሱበት ይህንን መነሻ በማድረግ የምርመራ ኦዲት እንዲደረግ አደረግን ማለት ነው። አይደለም፣ አንድ ነጥብ አምስት ቢሊየን ሊከስር ስድስት መቶ ሰባ ሚሊየን የመንግስት ያልከፈለው የወቅቱ ግብር ያለበት መሆኑን ማረጋገጥ ተችሏል። አሁን በህግ ቁጥጥር ስር የተባሉ ወደ 16 የሚሆኑ ድርጅቶች አሉ። ለጊዜው ማድረግ የፈለግነው እነኚህን ሀሰተኛ ድርጅቶች ደረሰኝ የሚሸጡ ህዝቡ እንዲያውቃቸው፣ ግብር ከፋዩ እንዲያውቃቸው፣ ምንም አይነት በእነሱ ስም የሚቀርብ ደረሰኝ ወንጀል መሆኑን አውቀው እንዲታቀቡ ነው። በታማኝነት በወቅቱ ግብራቸውን ለሚከፍሉ ዜጎችም ምዝጋና ያቀረቡት ሚኒስትሯ ከ166 ድርጅቶች መካከል 136 ያህል ከ6 ቢሊየን 900 ሚሊዮን ብር በላይ የገንዘብ ዝውውር ማድረጋቸውን በመረጃ ቋጥ ውስጥ መገኘቱን ገልጿል። ከብሔራዊ መረጃና ደህንነት እንዲሁም ከፌዴራል ፖሊስ ጋር በቅንጅት የህግ ማስከበሩን ስራ እየተሰራ መሆኑንም ሚኒስትሯ አብራርተዋል። መቶ ስልሳ ስድስት ድርጅቶች ምንም አይነት የሚሸጡት እቃ ሆነ የሚሰጡት አገልግሎት የሌላቸው ሲሆን በሀሰተኛ መታወቂያ በሀሰተኛ አድራሻ ፍቃድ ሳይኖራቸው ደረሰኝ ያሳተሙ የነበሩ መሆናቸውንም ገልጿል። ወይዘሮ አዳነች እቃም ሆነ አገልግሎት የማይሸጡ የሌላቸው በተግባርም የሌሉ ነገር ግን ደግሞ ደረሰኝ እያተሙ ልክ እንደ አቅራቢ አገልግሎት አቅራቢ ወይም ደግሞ እንደ እቃ አቅራቢ የሚሸጡ ድርጅቶች መኖራቸውን ለይተናል ማለት ነው በስም ዝርዝርም ተመገገ የሚመገቡበትን ወይም ደግሞ ማንነታችን ለግብይት የሚያበቃን ነው ብለው የያዙትን መረጃ ጭምር ሀሰተኛ መረጃ አውጥተነዋል ማለት ነው። እነኚህ ድርጅቶች ደረሰኝ ይሸጣሉ ብቻ ሳይሆን ከነሱ ደረሰኝ የሚገዙ አካላት ደረሰኙን በመጠቀም አንደኛ፣ ሳይከሱ የሀሰተኛ ኪሳራ የሚያቀርቡ፣ ሁለተኛ፣ አትርፈው እያሉ ምንም ገቢ እንዳላገኙ አድርገው ባዶ የሚያሳውቁ፣ ሶስተኛ፣ ሌሎቹ የከፈሉትን ግብር በተመላሽ ተመልሰው የሚጠይቁ እና የሚወስ ከእነኚህ ጋራ በመተባበር ኔትወርክ ፈጥረው የሚሰሩ ናቸው ማለት ነው። ሚኒስትሩ በባጀት አመቱ የመጀመሪያ ሩብ አመት ሀምሳ ሰባት ቢሊዮን ሶስት መቶ ሚሊዮን ብር ገቢ በመሰብሰብ ከእቅድ በላይ ማከናወኑን ወይዘሮ አዳነች አስታውሷል። ከአምናውም ጋር ስናነጻጽረው ወደ 13 ቢሊዮን የሚሆን ብልጫ አለው። ዋናውና ትልቁ ለውጥ ነው የምንለው የግብር ከፋዩ ባህሪ እየተሻሻለ መምጣቱን በተመለከተ ነው። በዚህ ሩብ አመት የተሰበሰበው ገንዘብ የወቅቱ ግብር ነው የተሰበሰበው። በዋናነት ግብር ከፋዩ በፈቃደኝነት ወቅቱን ጠብቆ ያሳወቀውና የከፈለው ገንዘብ ነው። በ18 የገቢዎች ጉምሩክ ቅርንጫፍ ጽህፈት ቤቶችም ከሀገር ውስጥ ገቢ 31 ቢሊዮን ብር፣ ከውጭ ንግድ ቀረጥና ታክሲ 24 ነው 48.8 ቢሊዮን ብር እንዲሁም ከሎተሪ ሽያጭ 46.1 ሚሊዮን ብርና ከከፍተኛ ግብር ከፋዮች 21.3 ቢሊዮን ብር ገቢ መሰብሰቡንም አስረድቷል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ። ፀሐይን ለዘገባው እናመሰግናታለን። እያዳመጣችሁ ያላችሁት ጋቢና ቪይን ነው። የማህበራዊ ሚዲያ ላይ ፖለቲካና ሃይማኖታዊ ክርክሮችን የሸሹ የዕለት ተዕለት ውሏችንን በስማርትፎኖች ስልኮቻችን እያነሳን እንለጥፍ፣ ስለ ፎቶግራፍና ስለ ከተሞቻችን እንነጋገር ያሉ ወጣቶች ቦርድ ሰልፎን አዲስ አበባ ወይም የተደበሩ የአዲስ አበባ ስልኮች የሚል ገጽ በመክፈት ከአንድ ዓመት ጊዜ ውስጥ ሀያ ሰባት ሺህ ተከታዮችን አፍርተዋል። ፌስቡክ በነሐሴ ወር በጋና ክራ በተዘጋጀው ከሰሐራ በታች ያሉ ተጽዕኖ ፈጣሪ የማኅበራዊ ሚዲያ ቡድኖች በሚመርጥበት መርሃ ግብር ላይ አምስቱ ምርጦች መሃል አስገብቷቸዋል። በዚህ መርሃ ግብርም ላይ አይከንስ ኦፍ ቼንጅ የለውጥ አብነት ብሎ ሰይሟቸዋል። የደንገረመው ከገጹ መስራች ፍቅረ ስላሴ ጸጋዬ ጋር ቆይታ አድርጋለች። እንደሚከተለው ይደመጣል። ማህበራዊ ሚዲያ ላይ ያለውን የፖለቲካና ሃይማኖታዊ ክርክሮች ሽሽት ከአንድ አመት በፊት ቦርድ ሰልፎን አዲስ አበባ ወይም የተደበሩ የአዲስ አበባ ስልኮች በሚል ሀሳብ የተጀመረው ዝግ ገጽ ከፖለቲካና ከሃይማኖት የራቀ የፌስቡክ ገጽ ሆኖ ባሳለፍ ነው። ነሐሴ ወር ላይ ፌስቡክ ከሰሐራ በታች ያሉ የለውጥ ምልክቶች ወይም አይከን ኦፍ ቼንጅ ሲል መርጦታል። የዚህ ገጽ ፈጣሪ በፌስቡክ ስሙ ሼዲዲትስ በመባል የሚታወቀው ፍቅረ ስላሴ ጸጋይ ስለ ገጹ እንዲህ ይለናል። መጀመሪያ ሀሳቡ ማህበራዊ ሚዲያ ስንጠቀም አሁን ብዙዎቹ ወደ ፖለቲካና ወደ ሃይማኖት የሄደ ነው እና ሰው ወደ መጨነቅ ነገር ወደ ሜድ ወይም ደግሞ ወደ አላስፈላጊ ነገር በዛ ደግሞ አብዛኛው የያዘው ወጣቱ ስለሆነ ወጣቱ ከዛ ውጭ እንዳያስብ ሆኗል እና ሰውም በቃ ፌስቡክ ከተባለ እሱ ነገር ቶ አትጠቀም በዚ ነገር እንዳጣርግ ይባላል ወይ ጌም እየጮሲ ነው። ከዚ ይህም ስናስብ ይሄ ነገር ሲሆን ይህንን ግሩፕ ለምን ከነዚህ ውጭ አናረጉ በቃ ይሄ ነው ያለ ሰውን እያስቸገረ ያለ በ ከፖለቲካ ውጭ የሆነ አርት ላይ ፖለቲካ አያስፈልግም። ሃይማኖቱ መናል አያስፈልግም። ሀሳቡ ፎቶግራፍ ብቻ ነው። እሱ ብቻ ሳይሆን አሁን ብዙ ጊዜ ካሜራ ስልክም ስንጠቀም ሰልፊ ነው። ብዙ ጊዜ ሰቡ የሚጠቀሙ ለ የራሱን ፎቶ ያነሳ ለብ ሰዎች እንደዚህ አይነት ነገር ይቅርና ከዚህ ውጭ አሁን እቺ ንጽ የሆነች ፎቶግራፍ ብቻ የምንሰራበት አንድ ፎቶግራፍ ቤተ ሙከሯ ን እዛ ጋር ስንጠቀም አሁን ስለ አርት ነው እያወራን ያለ ነው። ስለ ፎቶግራፊ ነው እያወራን ያለ ነው ወደፊትም ደግሞ ስለ ሲኒማ ነው የምናወራው። ጥበብ ላይ ያለ የወጣት ማህበረሰብ መፍጠር ህ እንደ አንድ ንቅናቄ ነው የምንበለው። እንደዚህ አይነት ነገር ማለት ነው። የስልክ ፎቶ ነው አሁን ሀሳቡ። ካሜራ አይቻልም እና ብዙ ጊዜ ስልካችንም ስለምንይዘው አሁን ታክሲ ስትሰለፊ ያለ የሆነ ቢሮ ቁጭ ላይ ሰዎች ስትጠብቂ አለ ስልክሽ ላይ ነሽ ያው ደብሮሻል እንደማለት ነው። በቃ የሆነ ነገር ስትጠብቂ የሆነ ነገር ላይ ነው ያለሽ። ያቺን ደቂቃ ለምን ፎቶ አታነሳበትም ወይም አታነሽበትም? ያቺን ደቂቃ ያቺን ያነሳትን ፎቶ ትንሽ ሌሊት ለማታረጋት የሆነ ሰው አየር ጤና አካባቢ ያለ ሰው የመገናኛ፣ እዚህ ጋ ያለ ሰው እዚህ ጋር በመስኮት እንኳን አንስቶ እንደዚህ አይነት ነገር ነው ያለው። እዚያ አየር ጤና ያለ ደግሞ የሆነ ነገር ሰፈር ውስጥም በቃ ፒያሳ የሆነ ጉራንጉር ውስጥም አንዱ ያለው ይህ ነገር አንስቶ ይልክልናል ቦርድ ሰልፎን አዲስ አበባ የተሰኘው ይህ ዝግጽ የአዲስ አበባን የዕለት ተዕለት ውሎች ከመዘገብ አልፎ በመላው አገሪቱ የሚገኙ ከሀያ ሰባት ሺህ የሚበልጡ ወጣቶች የሚሳተፉበት የፎቶግራፍ መዘገቢያ ሆኗል እና ሀሳቡ ምንድን ነው መጀመሪያ ሲታሰብ እኔ አሁን አርክቴክት ነኝ ትምህርት ቤት እያለን የሆነ ፕሮጀክት ስንሰራ ወይ ዲዛይን ስንሰራ ይሄ ሳይት አናሊሲስ ይባላል ና የሆነን ሰፈር እየዞርን የምንሰራበትን ዲዛይን ፎቶ እናነሳለን ላይክ እንደ በኋላ ዲዛይን ስንሰራ እንደ ግብአት የምንጠቀምበት ማለት። ከዛ ጊዜ ጀምሮ ሳስበው ሳስበው የሆነ ታይም ላይ አሁን ስለ አዲስ አበባ ፎቶዎች ሳስብ አዲስ አበባ ሙዚየምም ሲሄድ ምን ያሉት ፎቶዎች ድሮ ፎቶዎች ናቸው። የአሁን ብዙ ፎቶ የለም፣ ካለም ወይ ቲቪ ላይ ወይ የማይገኝ ክምስት ክፍል ውስጥ ነው ያሉት። እና የሆነ ነገር ለመጠቀም ለሆነ ነገር ያንን ፎቶግራፍ ብንፈልግ ማግኘት ራሱ አንችልም። ያሉትን ፎቶዎች በውጭ ፎቶግራፈሮች ናቸው። ነገ የሆነ ነገር ሲቀየር እዛ ቦታ ምን እንደነበረ ሰው ነው የሚነግረን እንጂ አናውቀውም። የሆነ እንትን እንዴት የለንም። ሙሉ ከተማ እንኳን ለማንሳት ላይክ ምን ያህል ጊዜ እንደሚፈጀር። ግን ከዚህ ሁሉ ሁሉም ሰው ለምን ፎቶ አነሳም? ከዛ በኋላም ደግሞ በአርቱ ሳይድ ደግሞ ስትይዙ ፎቶግራፈር ማለት ፎቶግራፍ የማይወድ ሰው አለ ብዬ አሁን እኔ አላስብም። ሁሉም ሰው ፎቶግራፍ ይወዳል። ቢያንስ ቤታችን በአልበም የራሳችን ፎቶዎች እንኳን አሉ። ፎቶግራፍ እንወዳለን። ሁሉም ሰው ይህን እንዴት ነው ማበረታታት የምንችለው? ግን እኮ ላይክ ከዛ ስታስቢው አብዛኛው ሰው አሁን ስማርትፎን አለው። በዚህ ጊዜ ደግሞ ያ ስማርትፎን እስካለ ድረስ ፎቶ ማንሳት የሚችል ካሜራ አለው ይሄን ተጠቅሞ ለምን አይሞክርም ከሚለው አንጻር በቃ ግሩፑ የዛሬ አንድ ዓመት ተፈጠረ። እኔ ፎቶ አነሳው ፎቶን ለጠፍኩ፣ አስር ሰዎች ገቡ ያንን አዩት እንዴ ኔ ጋምኮ ፎቶ አላሉ እነሱን ከተቱት። ከዛ አሁን በስቶ ወደ ሀያ ሰባት ሺ ነና ሁለት መቶ ሶስት መቶ ደግሞ ምርጥ ምርጥ ፎቶ የሚያነሱ ልጆች አሉ። አሁ እነዚህ ልጆች አያውቁትም ራሱ ነበር እና የሆነ ሰዓት ላይ ሰው እኔ ኮ ፌስቡክ ምገባው እኮ እዚህ ለመግባት ነው የሚል ሰው ራሱ በዛ በጣም ደስ ይላል። ቀርበ ሁለት ሺህ በላይ ፎቶግራፎች አርካይቭ አድርገናል ማለት ነው። ከእነዚህ ውስጥ ቢመረጡ ቢያንስ አስር ሺህ ምርጥ ፎቶግራፍ የአዲስ አበባ፣ እኛም አዲስ አበባ አስበን የነበረው ሙሉ ኢትዮጵያ ሆኗል። አሁን በቃ ሁሉም ኢትዮጵያ ውስጥ እስካለ ድረስ የሆነም ቦታ ሲጎበኝም ይሁን ሲኖርበትም ይሁን አኗኗሩም ባህሉም ሁሉንም ነገር ፎቶ እያነሳ ይልክልናል። በዓላቶች ሲመጡ ታዩ፣ ሁሉም ሰው ምንም ነገር አይቀርም። ከሽንኩርቱ ከገበያው፣ ከሁሉም ነገር በቃ ምንም አይቀርም። የሁሉ ተነስቶ በፎቶግራፍ በሚያማምሩ ፎቶግራፎች ሰውም እያወራበት ይሄ ምንድን ነው እየተባባለ እያወቀ እዚህ ደርሷል። ብዙ ሰውም ያው ወዶታል። ምት ላይ መጽሔት ማሳባች ስነጥበብና ፎቶግራፍ በሚል አንድ ፉል ፒክቸር የሆነ መጋዚን በየቤታችን ወይ የሆነ ቢሮ ባንኮች ሊሆን ይችላሉ የሆነ ቦታ ላይ እነዚህ ግጥሞች ይኖራሉ አጫጭር ታሪኮች ይኖራሉ ከፎቶግራፍ ጋር የተያያዙ የተለያዩ እሷን ነገር አድርገን በዛም ደግሞ እነዚህ ልጆች እናስተዋውቅበታለን፣ እነዚህ ልጆች በመደገፍ እንችላለን የሚለው ነገር አስበን ያችን እንትን አስበናል። አሁን ጥቅምት ላይ የመጀመሪያ ለማሳተም አስበናል። በቀጣይም የፎቶግራፍ ኤግዚቢሽኖች፣ የፎቶ መጽሔቶችን የማሳተምና እንዲሁም ብቁ የፈጠራ ባለሙያዎች የሚወጡበት ቤተ ሙከራ ሆኖ እንዲቀጥል እቅዱ እንዳለው ፍቅር ሥላሴ ነግሮኛል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። ከአሜሪካ ድምፅ ራዲዮ የሚተላለፈውን ጋቢና ቪኦኤን ነው በማዳመጥ ላይ የምትገኙት። አሁን ቀጣዩ ስፖርት ነው። ሀብታሙ ስዩም መቀመጫውን በዋሽንግተን ዲሲ ያደረገው የኢትዮጵያ የሕፃናት የእግር ኳስ መርሃ ግብርን እንዲህ ያሰማናል። ጉጉት የተሞላበት የሕፃናት ፊት፣ ደስታ የሚነበብበት የልጆች መንፈስ ዋሽንግተን ዲሲ ቫንበርን መንገድን ይዞ በሚገኘው የስፖርት ማዘውተሪያ ስፍራ ተገኝተናል። አምሳ ገደማ የሚሆኑ ሕፃናትና ታዳጊዎች ለውራት የሰነበቱበትን የኢትዮጵያ ልጆች እግር ኳስ መርሃ ግብርን ማጠናቀቂያ ስነ ስርዓት እየታደምን ነው። ከዚህ መርሃ ግብር መስራቾች አንዱ የሆነው ሲሳብራ መሰል የፍንደቃ ትዕይንቶችን ማየት ከጀመረ ጥቂት ዓመታት ተቆጥረዋል። እኔና አንድ ወዳጅ ነው የጀመርነው ፕሮግራሙ። ልጆቹ ቤት መዋል ሲያበዙ ከትምህርት በኋላ ለምን ሜዳ ላይ ራሳቸውን ፊዚካል አክቲቪቲ ምናምን እያደረጉ ለምን እንደዚህ ነገር አንፈጥርም? በሚል በፈረንጆች 2014 ላይ ጀመርን። አሁን እንግዲህ ስድስተኛ አመታችን ነው ማለት ነው። ቅዳሜ ቅዳሜ ጧት ነው የምናወጣቸው። ለወደፊት የሚያጋጥማቸውን ቻሌንጅ ፊዚካሊ ሜንታሊ እንዴት ፌስ ማድረግ እንዳለባቸው፣ እንዴት ማለፍ እንዳለባቸው፣ እኛ የተሳሳትነቸውን ስህተቶች እነሱ መሳሳት እንደሌለባቸው እሱን እሱ ነው የምንመክራቸው። ትውልድ ኢትዮጵያን ህፃናት በአካል ብቃት ጥንካሬና በመንፈስ ለማበርታት በአሜሪካዊ ህይወት ውስጥ ከኢትዮጵያዊነት ድር ጋር እንዳይቆራረጡ ለማገዝ ስለ መቋቋሙ በተነገረን መርሃ ግብር ውስጥ ለታዳጊዎች የእግር ኳስ ክህሎት ስልጠና የሚሰጠው ግርማ በርሄ ነው። ግርማ በልጅነት ዘመኑ ታላላቆቹ ያደረጉለትን ውለታ ለተተኪው ትውልድ ለመክፈል ያቀደ ይመስላል። በሚያሰለጥናቸው ታዳጊዎች ላይም ተስፋ ጥለዋል። ጋሽ ታደሰ የሚባል ልጅ ኮች ነበር የሚያሰለጥነኝ ኢትዮጵያ የታደ ልጆች የሚባሉ ያው ከእሱ የተማርኩት ነው። ልጆችን ለማሰልጠን ደግሞ አልማዝ የሜዳን ያደግኩት የቄራ ልጅ ነኝ። ህልሙ ምንድነው? ከነዚህ ውስጥ አትሊስት አንድ ሁለት ሶስት በቢግ ስቴጅ ለመጫወት የሚችሉት ተጫዋቾች ለማውጣት ነው። አሁን አሉ ብዙ አንድ አስር አስራ አምስት የሚሆኑ በደንብ የሚጫወቱ አሉ። በደንብ ኳሱን ትራቭል ሊግ ውስጥ መግባት የሚችሉ እና ፊውቸር ምንድነው አሁን ባለፈው ሰመር ላይ ትምህርት ቤታቸው ሲዘጋ ሁለት ቀን አዳርገን በሳምንት ሶስት ቀን እናሰራቸው ነበር። ዋናው ችግሩ ምንድነው? ከትምህርት ቤታቸው ጋር ምናምን ስለሚጋጭ በደንብ ትሬን ማድረግ የምንችለው በሰመር ሰመር ላይ ብቻ ነው። ብዙ በጣም ታለንት የሆኑ ልጆች አሉ። ከትንሽ ጀምሮ የአራት አመት ልጅ አለን። አም ብል በቦልታ ልታዩ ትችላላችሁ። ዘወትር ቅዳሜ ጠዋት ከልጆቻቸው ጋር ወደ ስፖርት ማዘውተሪያው ጎራ እንደሚለው የነገሩኝ አቶ ፍሳሹ አረጋ የኢትዮጵያ ልጆች እግር ኳስ መርሃ ግብር በጎ ጎን ይበዛባቸዋል። አራት ዓመት ሆነኛል ስመጣ ማለት ነው። ሁለት ልጆች አሉኝ ነዋና ቤተል። በየሳምንቱ እንመጣለን ትንሽ ቆይቶ አልመሰለኝ። እኔም በሰው ነው የሰማሁት፣ እና ስሰማ በጣም ነው ደስ ያለኝ። ምክንያቱም እዣችሁ ስመጣ ብዙ ነገር ነው እኔ የማስበው። አንደኛ ለስፖርቱ ብቻ አይደለም፣ ለኳስ ጨዋታ ብቻ አይደለም። የአበሻ እንድንገናኝ እና አንዳንድ ባህላዊ እንትኖችን ቋንቋም ይሁን የእኛ ባህልም ይሁን ከሌሎች ልጆች እንዲማሩና ና እንዲገናኙ እንፈልጋለን። ሁለተኛ ቋንቋቸውንም እንዲያዳብሩ በዛው አንዱ መንገድ ስለሆነ ልጆቼ ትንሽ ትንሽ ይናገራሉ። አሁን እዚህ ከመጡ በኋላ እንደውም አማርኛ በደንብ እየተናገሩ ነው። ከሌሎች ልጆች በእንግሊዝኛም በአማርኛም ነው ትን የሚሉት ተኛ ለራሴም ለቤተሰብ ራሱ እዚህ ስንመጣ እኛም እንጫወታለን ትንሽ ትንሽ። መርሃ ግብሩ በእድሜ ተከፋፍሎ የሚሰጥ ነው። በአሰልጣኝ ግርማ በርሄ የሚመራው የታዳጊዎች ቡድን ሲሆን ነብዩን የመሰሉ ከስምንት ዓመት ዕድሜ በታች የሆኑ ሕፃናት የሚሳተፉበት የሕፃናት ቡድንም ደግሞ አለ። የኔን ስም ነብዩ ፈለቀ ነኝ እና ከኢትዮጵያ ነው መጣው። እኔ ብዙ አላወኩም፣ ቢፎር መምታት፣ መሮጥ ብዙ አላቅም፣ ስለ አሁን እነሱ አስተማሩኝ። ሁሉ ለነብዩና ኩዮቹ ስልጠና የሚሰጠው ዮሴፍ አያሌ፣ አሜሪካ ውስጥ እንደዚህ አይነት ኮሚኒቲዎች አሁን አሁን እየተጀመሩ ነው። ሜሪላንድም ቨርጂኒያም እየተጀመሩ እያየን ነው። እነዚህ አድገው ነው እንግዲህ ትላልቅ ሰዎች ሆነው ስለ ሀገራቸውም ኮሚኒቲውንም ይሄ አይደንቲቲ የአይደንቲቲ ክራይስ ውስጥ እንዳይገቡ ትልቅ እንትን ይሰጣቸዋል። ትልቅ ፌዴሬሽን የምናውቀው ኤስፍኔ ነው። ኤስፍኔም አሁን እነዚህ ልጆች አድገው ትላልቅ ከሆኑ እነሱንም ጆይን የማድረግ እድል አላቸው። ከእነሱ ጋም አንዳንድ ነገር ለመነጋገር እየሞከርን ነው። የኢትዮጵያ ልጆች የእግር ኳስ መርሃ ግብር በዋናነት በበጎ ፈቃደኞች የሀሳብና የጉልበት መዋጮ እንደሚንቀሳቀስ ሰምተናል ከመላው የሰሜን አሜሪካ የኢትዮጵያ ማህበረሰብ ድጋፍ ቢደረግለት ለበርካታ ሕጻናት አገልግሎቱን ለማዳረስ በቦታ ጥረት የሚመለሱ ወላጆችን ለማስተናገድም ጉልበት እንደሚሆነው ከመስራቾቹ መካከል አንዱ የሆነው ሲሳይ አበራ ይናገራል። ቀማችን በላይ ልጆች ይመጣሉ እና ያለን ሊሚት አለን። አሁን በዘንድሮ ሀምሳ ልጆች ነው የምንቀበለው ብለን ሀምሳ ላይ ገድበነዋል። እና ግፊት አለ ከተለያየ ቦታ። ይህ አካባቢ ብዙ የበሻ ነዋሪዎች የሚኖሩበት ስለሆነ ሲያዩ ይሄን ነገር ይጓጓሉ። ምን ያህል እንትኑ ስለሌላቸው ነው እንጂ ምን ያህል ፍላጎቱ እንዳለ አይተናል። በወላጆች በየቀኑ እየመጣ ሰው የሚጨቀጭቀ እኔ ኮኦርዲኔተር ስለሆነ ያው ወደ እኔ ነው የሚመጡት እና ይጠይቁኛል። በጣም በጣም ብዙ ጥያቄ አለ እና ይሄ ነገር ሌላም ቡድን አሁን እኔ እኛ እዚህ ጋር ሚዲያ ላይ ቀርብ የምንናገረው ሌላም አሪያ እንዲሆን ልጆቹ እንደዚህ አይነት ፕሮግራም አዘጋጅቶ በጣም ሲምፕል ነው። ከኛ ኤክስፒሪየንስ መውሰድ ይችላል። እንኳን ለ2019 የኢትዮጵያ ህጻናቶች ቪ ወደ ሥነ ሥርዓቱ እንመለስ። በዚህ ቀን መርሃ ግብሩን በተሳካ ሁኔታ ስለማጠናቀቃቸው የምስክር ወረቀትና ሽልማት ከተቸራቸው ታዳጊዎች ጋር ጥቂት እናውራ። የኔ ስም ልውል ሳምሶን ነው። 13 ዓመቴ ነው እና ስምንተኛ ክፍል አሁን ገባው። እኔ ሳድግ ኳስ መጫወት እፈልጋለሁ፣ ግን እንደዛ ካልሆነልኝ ዶክተር መሆን እፈልጋለሁ። እኔ ይሄ ለእዛ ሳድግ እኔ ለሌሎት ከሌሎች ሰዎች ጋር ለመስራት በጣም ይጠቅመኛል። ስሜ ፍቅር ኃይለስላሴ ይባላል። ለእኛ ለእኔ ለራሴ ሰውነቴ አሪፍ ሆኖ በሆነ ነገር ጊዜ እንኳን የሆነ ችግር ቢፈጠር በጥንካሬ ጥንካሬ እንዲኖር ሆ ያደርገኛል። በብዛት ልጆች ምን እዚህ ከመጣሁ በኋላ ሀበሾችን አግኝቼ ስለማላቅ እዚህ ሀበሾች እንዳገኘ አድርጎኛል ሀበሾችን አግኝቻለሁ። እንደ አውሮፓውያን አቆጣጠር በ2010 ዓ ም በተካሄደው የዩናይትድ ስቴትስ የህዝብ ቆጠራ በዋሽንግተንና ና አካባቢዋ ሰላሳ ሺህ ኢትዮጵያን እንደሚኖሩ ታትሟል። ቁጥሩ አንሷል ብለው የሚሟገቱ ቁጥሩን ከአንድ መቶ ሺህ በላይ ያደርሱታል። ኢትዮጵያኑ ልጆቻቸው ማንነታቸው እንዳይዘነጉ የተለያዩ መርሃ ግብሮችን አስተባብረው ይንቀሳቀሳሉ። ኢትዮጵያ ልጆች እግር ኳስ መርሃ ግብርም የተቻለውን ያክል መሰል ሚና መጫወቱን እንደሚቀጥል ከአስተባባሪዎቹ አውቀናል። እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ዲስታንት ሬላቲቭስ የሚባል ሰሜን አሜሪካ የተመሠረተ የግብረ ሰናይ ድርጅት አዳማ ለሚገኘው ፈለገ አረጋዊ ያለተሰኘ በጎ አድራጎት ድርጅት ከሰሞኑ የቁሳቁስ ድጋፍ አድርጓል። ሙክታር ጀማል ዝርዝር አለው። ዲስታንት ሬላቲቭስ ወይንም ደግሞ በገርድፍ ትርጉሙ የሩቅ ወዳጆች የሚለው ማኅበር ትውልድ አፍሪካና የአፍሪካ ሀገር ያላቸው ወጣቶች በሰሜን አሜሪካ በበጎ አድራጎት አቋቁመውት እየተንቀሳቀሱ መሆኑን የተገለጸው ዲስታንት ሬላቲቭስ እንደ ስሙ በርቀት ያሉ ወዳጆቹንና ዘመዶቹን ለመርዳት አልሞ የተቋቋመ መሆኑንም ከማኅበሩ መሥራቾች አንዱ የሆነው ወጣት አደም አባብያ ለአሜሪካ ድምፅ ገልጿል። ወጣት አደም አባብያ እዛው ሰሜን አሜሪካ ነው ተወልዶ ያደገው። ነገር ግን ሁሌ ርቀት ላይ ሆነን ስለ መነሻችን ማሰብ በጣም ያማል ይላል። ይህንን ለማገዝና ወዳጆችን ለመርዳት ማሰብ ትልቅ ዓላማ ሰንቀው እንደተነሱ ለአሜሪካ ድምፅ ተናግሯል። ወደ ወስት አፍሪካ ሰጥተናል። ጋና፣ ናይጄሪያ እና ጀሜካ ሰጥተናል። እነዚህ ሀገሮች ትምህርት ቤት እና ሆስፒታል አሳድሰናል። ለተማሪ ሰፖርት አደርገናል። እኛ ምንድነው የሚሰማን? ቤተሰባችን አፍሪካ ነን። እኛ ሁላችንም አፍሪካዊ ነን። ኢቭን ውጭ ሀገር ብንኖር ሩታችን እዚህ ነው እና ስፖርት ማድረግ አስፈላጊ ነው በእኛ ሀሳብ እና ስፖርት ለማድረግ በጣም ትልቅ ነገር ነው እና ለእኛ በጣም ደስታ ደስ የሆነና ከዚህ ቀደም በተለያዩ የአፍሪካ ሀገራት እገዛ ሲያደርግ የነበረው ዲስታንት ሬሌቲቭስ ተራው ደርሶ ወደ ኢትዮጵያ በመምጣት በአዳማ ከተማ አረጋውያንና ተማሪዎችን ለሚረዳ ማኅበር የቁሳቁስ ድጋፍ አድርገዋል። በአዳማ ከተማ የሚገኘው የፈለጋ የአረጋውያን መርጃ ማኅበር ጧሪና ደጋፊ ያጡ አረጋውያንን በማሰባሰብ የተለያየ እርዳታ እንደሚያደርግላቸው ተገልጿል። አቶ ቦጋለ በላይነ በአዳማ ከተማ ዲስታንት ሪሌቲቭስን በመወከል ለፈለጋ የአረጋውያን መርጃ እርዳታውን አቅርበዋል። የእርዳታውን አይነትም በተመለከተ ለአሜሪካ ድምፅ ተናግረዋል። እንግዲህ በርካታ የሕክምና እቃዎች ጤናን አስመልክቶ ሊጠቅማቸው ይችላል የተባሉትን እቃዎች በማሰባሰብ በአብዛኛው ከሕክምና ጋር የተያዙ ናቸው። አረጋውኖችን አስመልክቶ ተማሪዎች አሉ። እነሱንም የሚረዱ የትምህርት ቁሳቁሶች እንደ እሳስ እንደ እስክሪፕቶ እንደ ባክፓክ እና እንደ ኮምፖዚሽን ተጻፈች ተልከውላቸዋል። በገንዘብ ቢቀመጥ በትንሹ ከአምስት መቶ ሺህ ብር አንስም በኢትዮጵያ ፈለጋ አረጋውያን እየረዳቸው ያሉ አዛውንቶች በተለያየ ቦታ ወድቀው በቤተ ክርስቲያንና መስጊድ ስር ሲለምኑ እዛው ሲያድሩ እንደነበሩ ለአሜሪካ ድምፅ ተናግረዋል። ጧሪ ቀባሪ ማጣት የፈጠረባቸው ስሜት ተሽሮ ፈለጋ አረጋውያን ተስፋ ጭሮብን ከወደቅንበት አንስቶናል ሲሉም ተናግረዋል። ሲጀመር በሩ ሲከፈት የገባሁ ነው እኔ። መጀመሪያ ሶስት አመቴ አራተኛን እያስኩ ነው አሁን። በበሽታም ቢሆን ሐኪም ቤት በረሀብም ቢሆን ሰዓት ጠብቀው ጠዋት ቁርስ ሰዓት፣ ምሳ፣ ራት ልብሳችን፣ ገላችን ሲቆሽሽ አጥበው ወጣቶች ጥሩ ናቸው እና ምንም የማይጎደለብን ነገር የለም። እስካሁን ፈለገ አረጋውያን የአዛውንቶች መርጃ ማዕከል ከአረጋውያኑ በተጨማሪ ልጆቻቸው በአቅም ማነስ ከትምህርት ገበታቸው እንዳይቀሩ ተማሪዎችንም እንደሚረዳ ነግረውናል። እርሳስ፣ ደብተር ሁልጊዜ መጥቼ ደብተር ስጠይቅ ይሰጡኛል። ለልጆች እንዴ ልብስ እንኳን ካለ የሚሆናቸው ልብስ ካለ እንኳን ይሰጡኛል። ችግር የለብኛው። እግዚአብሔር እንደውም እነሱ ትምህርታቸው ከጠነከረና ከበረቱ ወደ ሌላ ቦታም እንልክሎቻለን ግድ የለውትም ትምህርታቸው ብቻ ይሁን ብለው አሁን አንዷ አስረኛ ክፍል አልፋ አስራ አንደኛ ነጥብ ሶስት አምጥታ ትንሽ የአንደኛው አጠር የምትለዋ አንደኛዋ ዘጠነኛ ክፍል ነች። በአዳማ ከተማ ሰፊ ቁጥር ያላቸው አጋዥና ጧሪ የሌላቸው አረጋውያን መኖራቸውን የገለጹት የፈለጋ አረጋውያን ዋና ስራ አስኪያጅ ወይዘሮ ሜሮን ተመስገን ድርጅታቸውም ካለው አቅም አንጻር የተወሰኑትን በማዕከሉ እየተንከባከበ የተወሰኑትን ደግሞ በቤታቸው እየሄደ እንደሚደግፍም ገልጸዋል። ያው በስሩ ዳይሬክት ቤኔፊሻሪዎች 250 ሆምቶሆም አሉ። በዚህ በተከራየነው ነው ግቢ ውስጥ ደግሞ 33 አረጋውያን አሉ። ከእነሱ ስር ደግሞ የሚረዱ የአረጋውያን ልጅ ልጆች አሉ። ከቫይረሱ ጋር የሚኖሩ ችግርተኞች አሉ። አካል ጉዳተኞች አሉ። የአእምሮ ህሙማን አሉ። በብዙ ህብረተሰቡ በሚፈልገው ክፍተትቱ ሁሉ ህብረተሰቡንና ከመንግስት ጋር መንግስታዊ ካልሆኑ ተቋማት ጋር እየተባበርን በአቅም በፈቀደ እየረዳን ይገኛል። ሁለት መቶ ሰማንያ ሁለት መቶ ሰማንያ ሶስት አረጊያንን ይረዳል። ከዛ ስር ግን ኢንዳይሬክት ቤኔፊሻል ብዙ ናቸው። ተማሪዎች በየቀበሌው ነው። መቶ አስር ህጻናትን ይረዳል። ይሄ አቅም ስለሌለ ግን ያው ሙሉ ምግብንም ሁሉ ነገር ሸፍኖ አይደለም። ዲስተንት ሪሌቲቭስ ለፈለገ አረጋውያን ድጋፍ ያቀረበበት መድረክ ላይ የተገኙት የአዳማ ከተማ ምክትል ከንቲባ አቶ መሐመድ ከማል በበኩላቸው እንቅስቃሴውን አድንቀው ከዚህ የበለጠ መስራት አስፈላጊ በመሆኑ መንግስት ከድርጅቱ ጎን እንደሚቆም ገልጸዋል። የፕሬዚደንት የአረጋውያን መርጃ ማህበር ለረጅም ጊዜ ልምድ ያለው ማህበር ነው። የበጎ ስራዎችን የተለማመዱበት ማህበር መውሰድ ይቻላል። አሁን የተረቢ ያሉት አረጋውያን በዚህ ማህበር የተወሰኑ ናቸው። በአዳማ ደ ከተማ ግን ያሉት አረጋውያን ቁጥራቸው በጣም ከፍተኛ ነው። ከዚህ ማህበር ጋር ተያያዥ ያሉትን ችግሮች በሚመለከተው ጋር ተወያይተን በቀጣይነት አስፈላጊውን ድጋፍ እንደ ከተማ አስተዳደር የምናደርግ መሆኑን በዚህ አጋጣሚ ልገልስላችሁ እፈልጋለሁ። አመሰግናለሁ። ፈለገ አረጋውያን ከዚህ ቀደም የሚያገኘው ገቢ ከሀገር ውስጥ የተለያዩ አባላቶችንና በጎ አድራጊዎችን በማደራጀት ሲሆን ይህ ለመጀመሪያ ጊዜ ከውጭ ያገኘው እርዳታ እንደሆነ ወይዘሮ ሜሮን ተመስገን የድርጅቱ ስራ አስኪያጅ ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ። አድማጮች በዚሁ ልንሰነባበት ነው። በሳምንታት ውስጥ እንግዲህ ባለፈው ሳምንት የተለያዩ ዘገባዎችን ስናሰማችሁ ቆይተናል። ከሰኞም ጀምረን አዳዲስ ዘገባዎችን ማሰማታችንን እንቀጥላለን። በዚህ ሳምንት ከተደመጡት መካከል የተመረጡትን ደግሞ ነገና ከነገ ወዲያ እናሰማችኋለን። የዛሬው የጋቢና ቪዮ ጉዞአችን በዚህ ተጠናቋል። በፌስቡክ አትቪ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሀብታሙ ስዩምና ኤደን ገረመው አብረናችሁ ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢሊያ ቤሮ ነው። መልካም ምሽት ደናደሩ። መልካም ሳምንት ይሁንላችሁ። መልካም ጊዜ